የዲደብሊው ዜና። ሰላም ጤና ስጥልን፣ ወድ አድማጮች እንደምን አላችሁ? የሰዓቱ ዜና ቅርባለው። በቅድሚያም ዋና ዋናዎቹ በናይጄሪያ አንዲት ሴት አጥፍቶ ጠፊ በፈጸመችው የቦምብ ጥቃት 20 የጸረ እስላማዊ ጅሃድ ታጣቂዎች መገደላቸውን ተሰማም። በጥቃቱ 18 መቁሰላቸውንና የሞቱ ሰዎች ቁጥር ከፍ ሊል እንደሚችል የሀገሪቱ ፖሊስ አስታውቋል። እስራኤል ኢስፋሃን የሚገኘውን የኢራን የኒውክሌር ማብለያ ተቋም ላይ ጥቃት መፈጸሟን የኢራን መገናኛ ብዙሃን ዘገቡም። እስራኤል በተቋሙ ላይ ጥቃት ብትፈጽምም ምንም አይነት ሰዎችን ሊጎዳ የሚችል ኬሚካል አለመፍሰሱን አክሏል። ይህ በእንዲህ እንዳለ የእስራኤል አየር ኃይል ቁም በተባለች የኢራን ከተማ ባካሄደው ድብደባ የእስላማዊ አቤታዊ ዘብ አንደኛው ክንፍ የሆኑት የታጣቂዎች ቡድን ሁለት አዛዦች መግደሉን የሀገሪቱ መከላከያ ሚኒስቴር አስታውቋል። የሩሲያው ፕሬዚዳንት ቭላዲሚር ፑቲን ኢራን የኒክሌር የጦር መሳሪያ ስለ ማምረቷ ምንም አይነት ተጨባጭ ማስረጃ እንደሌለ ለእስራኤል ደጋግመን ነግረናታል አሉ። ፕሬዚዳንቱ ዓለም አቀፉ የአቶሚክ ኃይል ተቆጣጣሪ ድርጅትም ምንም ማስረጃ እንደሌለ አክሏል። ሩሲያ በማዕከላዊ የዩክሬን ግዛት ፈጸመችው በተባለ ጥቃት የኃይል መሠረተ ልማቶችን ማውደሟን የአካባቢው ባለሥልጣናት አስታወቁም። በጥቃቱ አንድ በአካባቢው የነበረ ሰውም ቆስሏል ተብሏል። ዜና በዝርዝር በናይጄሪያ አንዲት ሴት አጥፍቶ ጠፊ በፈጸመችው የቦምብ ጥቃት 20 የጸረ እስላማዊ ጅሃድ ታጣቂዎች መገደላቸው ተሰማም። በጥቃቱ 18 መቁሰላቸውንና የሞት ሰዎች ቁጥርም ከፍ ሊል እንደሚችል የሀገሪቱ ፖሊስ አስታውቋል። ቦኮ ሃራም የተባለ ጽንፈኛ ታጣቂ ቡድን አባል መሆኗ የተነገረላት ይህቺው አጥፍቶ ጠፊ በሰሜናዊ የሀገሪቱ ግዛት በምትገኘው ኩንዱሃ በተባለችው ከተማም በአንድ የአሳ ገበያ ላይ የነበሩ ጽንፈኛ ቡድኑ ናቸው የተባሉ የሚሊሻ ጸረ ጽንፈኛ ቡድኑ ናቸው የተባሉ የሚሊሻ አባላት ላይ ጥቃት መፈጸሟን የአካባቢው ፖሊስ አዛዥ ለአዚያንስ ፍራንስ ፕረስ ገልጸዋል። በቦኮ ሐራምና በሀገሪቱ መንግሥት መካከል 16 ዓመታትን ባስቆጠረው ጦርነት ከ40 ሺህ በላይ ሲቪሎች መገደላቸውንና ወደ 2 ሚሊዮን የሚሆነ ደግሞ መፈናቀላቸውን የተባበሩት መንግሥታት ድርጅት ያወጣው መረጃ ያመለክታል። የእስራኤል አየር ኃይል ቁም በተባለ የኢራን ከተማ ባካሄደው ድብደባ የእስላማዊ አብዮታዊ ዘብ አንደኛ ክንፍ የሆኑ የታጣቂዎች ቡድን ሁለት አዛዦችን መግደሉ የሀገሪቱ መከላከያ ሚኒስቴር አስታወቀም። ወታደራዊ አዛዦቹ ባለፈው ጥቅምት ወር 2023 ሂዝቦላህ በእስራኤላውያን ላይ ላደረሰው የሽብር ጥቃት ሲያስተባብሩ ነበር ብሏል። የእስራኤል የመከላከያ ሚኒስቴር ዛሬ ባሰራጨው መግለጫ ሲኢድ አዚዲ የተባለው ወታደራዊ አዛዥ የተገደለው በመኖሪያ ሕንፃ ሲሆን ቢንሃም ሲሳሪያሪ የተባለው አዛዥ ደግሞ በመኪና በሚጓዝበት ጊዜ ነው ብሏል። ሲኢድ ኢዘዲ ሐማስ በእስራኤላውያን ላይ ለፈጸመው ጥቃት በገንዘብና በትጥቅ ድጋፍ ሰጥቷል ያለው መግለጫው የአዛዡ መገደል የስለላ መስሪያ ቤቱና የአየር ኃይሉ ታላቅ ስኬት ነው ሲል ገልጿል። ከምንም በላይ ደግሞ እስራኤልን ከምድረ ገጽ ማጥፋት የሚለውን የኢራን እሳቤ ጠንሳሽ እንደነበረም ሚኒስቴር መስሪያ ቤት አክሏል። የኢራን መገናኛ ብዙሃን በበኩላቸው እስራኤል በከተማዋ ባካሄደችው የአየር ጥቃት አንድ ሰው መገደሉና ሁለት መቁሰላቸውን ዘግቧል። ሲድ አዚዲ የሚመራው ወታደራዊ ጓድ የኢራን አቤታዊ ዘብን በመወከል የሊባኖሱ ሂዝቦላህና የየመን ሁቲ አማጽያንን የተለያዩ ወታደራዊ ዘመቻዎችን እንዲያካሂዱ ድጋፍ እንደሚሰጥ ተዘግቧል። የዜናዎቹ ምንጭ ሮይተርስና የጀርመን ዜና አገልግሎት ናቸው። እስራኤል ኢስፋሃን የሚገኘውን የኢራን የኒውክሌር ማብለያ ተቋም ላይ ጥቃት መፈጸሟን የኢራን መገናኛ ብዙሃን ዘገቡም። እስራኤል በተቋሙ ጥቃት ብትፈጽምም ምንም አይነት ሰዎችን ሊጎዳ የሚችል ኬሚካል አለመፍሰሱን አክሏል። በስም ያልተጠቀሱ የኢራን የጸጥታ ባለሥልጣናት እንዳሉት እስራኤል በዛሬው ዕለት በኒውክሌር ማብለያ ጣቢያው ጨምሮ በተለያዩ አካባቢዎች በርካታ ጥቃቶችን ፈጽማለች። ይሁንና እስራኤል በተቋሙ ላይ ጥቃት ብትፈጽምም ምንም አይነት ሰዎችን ሊጎዳ የሚችል ኬሚካል አለመፍሰሱን አክሏል ሲል አዣንስ ፍራንስ ፕረስ ዘግቧል። የእስራኤል ጦር በበኩሉ በኒውክሌር ማብለያው ጥቃት መፈጸሙን አስታውቋል። እስራኤል በመጀመሪያው የድብደባ ቀን በኒውክሌር ማብለያው ጥቃት ፈጽማ የነበረች መሆኑን ያስታወቀው የእስራኤል መከላከያ ሚኒስቴር፣ ሌሊቱ የተካሄደው ጥቃት ደግሞ በተቋሙ ተጨማሪ ውድመት ለማድረስ የታለመ ነው ማለቱን የጀርመን ዜና አገልግሎት ዘግቧል። የእስራኤል አየር ኃይል በደቡብ ምዕራብ ኢራን በሚገኙ ወታደራዊ ተቋማት ያላቸውን ኢላማዎች ላይም ድብደባ ማካሄዱን አክሏል። በሌላ ዜና የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ ዜጎቹ ወደ ኢራን እንዳይጓዙ አስጠንቅቋል። ይህ ዶች በለ ነው። የሩሲያው ፕሬዚዳንት ቭላዲሚር ፑቲን ኢራን የኒውክሌር የጦር መሳሪያ ስለ ማምረቷ ምንም አይነት ተጨባጭ ማስረጃ እንደሌለ ለእስራኤል ደጋግመን ፕሬዚደንቱ ዓለም አቀፉ የአቶሚክ ኃይል ተቆጣጣሪ ድርጅትም ምንም ማስረጃ እንደሌለው አክሏል። ሮይተርስ ስካይ ኒውስ አረቢያን ጠቅሶ በአሰራጨው ዜና የሩሲያው ፕሬዝደንት ቭላድሚር ፑቲን ሩሲያም ሆነ ዓለም አቀፉ የአቶሚክ ኃይል ተቆጣጣሪ ድርጅት ኢራን የኒውክሌር የጦር መሳሪያ ስለ ማምረቷ ተጨባጭ ማስረጃ የለንም ብሏል። ይህም ለእስራኤል መሪዎች በተደጋጋሚ ገልጸን ላቸዋል ሲሉም አክሏል። ኢራን የኒውክሌር ኃይልን ለሰላማዊ አገልግሎት ለማዋል የምታደርገውን ጥረት ላይ እገዛ አድርገናል ያሉት ፕሬዚዳንት ፑቲን ኢራን ይህ የማድረግ መብት እንዳላትም ገልጸዋል። ሴንት ፒተርስቡርግ ላይ በተካሄደ የኢኮኖሚ አውደ ጥናት ላይ ፕሬዝዳንት ፑቲን ደም አፋሳሽ የእስራኤልና ኢራን ግጭት በሰላም ለመፍታት ለሁለቱም ሀገሮች ሀሳብ እንዳቀረቡ መግለጻቸው ዜናው አክሏል። የቱርክ ፕሬዚዳንት ረሲፕ ጠይብ ኤርዶጋን እስራኤል እና ኢራን የገቡበት ግጭት ለመፍታት ጥረት በሚደረግበት በአሁኑ ወቅት እስራኤል በኢራን ላይ ጥቃት መፈጸሟ ጉዳይን በዲፕሎማሲያዊ መንገድ ለመፍታት ፍላጎት እንደሌላት ያሳያል አሉ ኤርዶጋን ይህን ያሉት የእስላማዊ ትብብር ድርጅት የተባለው ተቋም በኢስታንቡል ባዘጋጀውና እስከ ነገ በሚቀጥለው የምክክር መድረክ ነው በስብሰባው የኢራን የውጭ ጉዳይ ሚኒስትርን ጨምሮ በመቶዎች የሚቆጠሩ የመንግስታት ተወካዮች እየተሳተፉ ነው ተብሏል። ከእነዚሁ መካከል 43 የተለያዩ ሀገራት ሚኒስትሮችና ከፍተኛ ባለሥልጣናት፣ የተባበሩት መንግስታት ድርጅትና የአረብ ሊግ ተወካዮች ታድመዋል ነው የተባለው። የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ በስብሰባው ለጋዜጠኞች በሰጡት መግለጫ በሁለቱም ሀገራት ግጭት የዩናይትድ ስቴትስ ጣልቃ ገብነት ለሁሉም ወገኖች እጅግ አደገኛ ነው ብለዋል። የውጭ ጉዳይ ሚኒስትሩ አክለው ከግጭቱ የመጀመሪያ ቀን አንስቶ የአሜሪካ ጣልቃ ገብነት ተመልክተናል ብለዋል። በውይይቱ የተገኙት የቱርክ ፕሬዝዳንት ረሲብ ጠይብ ኤርዶጋን እስራኤልና ኢራን የገቡት ግጭት ለመፍታት ጥረት በሚደረግበት በአሁኑ ወቅት እስራኤል በኢራን ላይ ጥቃት መፈጸም መቀጠሏ በዲፕሎማሲያዊ መንገድ ለመፍታት ፍላጎት እንደሌላት ያሳያል ብለዋል። ኤርዶጋን አክለውም እስላማዊ ሀገራት ዓለም አቀፍ ህግና የተባበሩት መንግስታት ድርጅት ውሳኔን መሰረት ያደረገ ቅጣት በእስራኤል ላይ እንዲጣል ጥረታቸውን ከፍ እንዲያደርጉ ጥሪ አድርገዋል። የዜናዎቹ ምንጮች ሮይተርስ እና የጀርመን ዜና አገልግሎት ናቸው። ሩሲያ በማዕከላዊ ዩክሬን ግዛት ፈጸመችው በተባለ ጥቃት የኃይል መሰረተ ልማቶችን ማውደሟን የአካባቢው ባለሥልጣናት አስታወቁም። በጥቃቱ አንድ በአካባቢው የነበረ ሰው ቆስሏል ነው የተባለው። የአካባቢው አስተዳዳሪ ቮልዲሚር ሁክ በቴሌግራም ገጻቸው የጻፉትን ጠቅሶ የጀርመን ዜና አገልግሎት እንደዘገበው ከኪየቭ በስተደቡብ ምስራቅ በምትገኘው የኢንዱስትሪ ከተማ በሆነችው ክሬመንቹክ ከባድ ፍንዳታዎች ተደምጧል። ጥቃቱ ያተኮረው በኃይል መሠረተ ልማቶች ላይ መሆኑን የገለጹት ባለስልጣኑ ዝርዝር መረጃ ከመስጠት ተቆጥቧል። በሌላ ዜና የሩሲያ ጦር በዶኔትስክ ግዛት በዛፓሪያዚያ የምትገኝ አንዲት መንደር እንደተቆጣጠረ የሀገሪቱ መከላከያ ሚኒስቴር ገልጿል። ይህ ዶች ቨለ ነው። አድማጮች፣ ዜናውን ለማጠቃለል ዋና ዋናዎችን አንዴ በድጋሚ ላስታውሳችሁ። በናይጄሪያ አንዲት ሴት አጥፍቶ ጠፊ በፈጸመችው የቦምብ ጥቃት ሃያ የጸረ እስላማዊ ጅሃድ ታጣቂዎች መገደላቸውን ተሰማም። በጥቃቱ 18 መቁሰላቸውንና የሞቱ ሰዎች ቁጥር ከፍ ሊል እንደሚችል የሀገሪቱ ፖሊስ አስታውቋል። እስራኤል ኢስፋሃን የሚገኘው የኢራን የኒውክሌር ማብለያ ተቋም ላይ ጥቃት መፈጸሟን የኢራን መገናኛ ብዙሃን ዘገቡም። እስራኤል በተቋሙ ላይ ጥቃት ብትፈጽምም ምንም አይነት ሰዎችን ሊጎዳ የሚችል ኬሚካል አለመፍሰሱን አክሏል። ይህ በእንዲህ እንዳለ የእስራኤል አየር ኃይል ቁም በተባለች የኢራን ከተማ ባካሄደው ድብደባ የእስላማዊ አብዮታዊ ዘብ አንደኛው ክንፍ የሆነው የታጣቂዎች ቡድን ሁለት አዛዦች መግደሉን የሀገሪቱ መከላከያ ሚኒስቴር አስታውቋል። የሩሲያው ፕሬዚዳንት ቭላዲሚር ፑቲን ኢራን የኒክሌር ጦር መሳሪያ ስለማምረቷ ምንም አይነት ተጨባጭ ማስረጃ እንደሌለ ለእስራኤል ደጋግመን ነግረናታል አሉ። ፕሬዚደንቱ ዓለም አቀፉ የአቶሚክ ኃይል ተቆጣጣሪ ድርጅትም ምንም ማስረጃ እንደሌለው አክሏል። ሩሲያ በማዕከላዊ የዩክሬን ግዛት ፈጸመችው በተባለ ጥቃት የኃይል መሠረተ ልማቶችን ማውደሟን የአካባቢው ባለሥልጣናት አስታወቁም። በጥቃቱ አንድ በአካባቢው የነበረ ሰው ቆስሏል ዜናው 不少下不教。